ሰላም ጤና ይስጥልኝ እንደምን አምሽታችኋል ከአሜሪካ ድምፅ ዋሽንግተን ዲሲ የጋቢና ቪኦኤ እሁድ ምሽት ጥር 29 2014 ዓ.ም መሰናዶ ጀመረ። መርሃ ግብሩን በመምራት ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር አብሬያችሁ የምዘልቅ ይሆናል። ለምሽቱ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ ይበጃሉ ያልናቸውን መራርጠን ይዘንላቸዋል። አብራችሁን እንድታመሹ በአክብሮት እየጋበዝን ወደ ዘገባዎቹ እንሻገር። ለዛሬ የመረጥ ነው ና የመጀመሪያው ዘገባችን ያደረግ ነው ካንጋፋው የኢትዮጵያ መገናኛ ብዙኃን ባለሙያ ሴቶች ማህበር ጋር በተያያዘ የሰራ ነውን ዘገባ ነው። ከተመሰረተ 22 ዓመታትን ያስቆጠረው አንጋፋና ወጣት ሴት ጋዜጠኞችን በአባልነት ይዞ የቆየና ለብዙ ሴት ጋዜጠኞች የስልጠና እድለን የከፈተው የኢትዮጵያ መገናኛ ብዙኃን ባለሙያ ሴቶች ማህበር በሀገሪቱ በነበረው የበጎ አድራጎት ህግ ምክንያት ተዳክሞና በበጎ ፈቃደኛ አባላትና በጥቂት የቦርድ አባላት ጽናት መቆየቱን የቅርቡ የሆኑ ሰዎች ይናገራሉ። ይሁንና ይሄን የባለሙያዎች ማህበር በቅርቡ እየተነቃቃም የመጣ ሲሆን በአዲስ መልክ እንቅስቃሴ ለመጀመር ለቦርድ አባላቶቹ መካከል እርክክብ እያደረገ ይገኛል። ለመሆኑ ይሄ ባለሙያዎች ማህበር ያሳለፋቸው ዓመታት ምን ይመስሉ ነበር? ከአሁን በኋላስ ምን አቅዷል? ስንል የማህበሩን አባላት አነጋግረን ነበር። ቀጥሎ ይቀርባል። በ1989 ዓ ም የኢትዮጵያ መገናኛ ብዙኃን ባለሙያ ሴቶች ማህበር ሲቋቋም በወቅቱ የነበሩ የመገናኛ ብዙኃን ተቋማት ቁጥር ትንሽ ቢሆንም ነገር ግን ከሁለት መቶ ያላነሱ አባላት ነበሩት። የዚህ ማህበር መስራችና በአሁኑ ሰዓት ተጠባባቂ ስራ አስፈጻሚ ዳይሬክተር የሆኑት ጋዜጠኛ ተካበቻ ሰፋ ማህበሩ ሲቋቋም ሁሉንም አይነት ሴት ጋዜጠኞችን ለማብቃት ያለምና ያካተተ ነበር ይላሉ። ሲድ መሰረት ጥቂት ሰዎች ናቸው። ትልቁ ልዩነቱ ከሌላው የሚለይ የዛን ጊዜ ነጻ ጋዜጠኞች፣ የመንግስት ጋዜጠኞች የሚባል ነገር አለ። በሴቶቹ ግን ጋዜጠኛ ጋዜጠኛ ነት ሴት ጋዜጠኛ እና ይህም ራሱ ትልቅ እውቅና ያስፈጠው ነው እና የውጭ ድርጅቶችም የተሻለ ድጋፍ የሚያደርጉለት እንደዛ ነበረ። ምንም ቼዚህ ጋዜጠኛ ነት ያቼዛ ጋዜጠኛ ነት የሚል ነገር የለውም። ዋና አላማው ሴቶች ጋዜጠኞች የስልጠና እድል እንዲያገኙ በዛን ጊዜ የማሰልጠኛ ተቋም አልነበረም። የቋንቋ ከተለያየ እንትን ነው በፈቃደኝነት ፍላጎቱ ኖሯቸው የሚገቡ ጋዜጠኝነትን እና ከዛ በኋላ ነው አጫጭር ስልጠና እየተሰጣቸው ችሎታቸውን እንዲያሻሽሉ የሚደረገው። ይህም ሲሆን ደግሞ ሴቶቹን ሳይሆን ወንዶችን ነው በአብዛኛው ይመለከት የነበረው እና አጫጭር ኮርሶች ወደ ውጭ ሀገር የሚሄድ እዚህ ሀገር መጠን ኮርስ ሲሰጡ በአብዛኛው ለወንዶቹ ነው። ስለዚህ ሴቶቹ እድል ስለሌላቸው ሴቶችን እድል የሚያገኙበት መንገድ ለመፈለግ በመፈለግ ስልጠና እንዲያገኙ ማህበሩ ስልጠና ሁኔታዎችን ነው ዋናው አላማው ሴት ጋዜጠኞች ስልጠና እንዲያገኙ ማድረግ እና ችሎታቸውን በማሳደግ የተሻለ ነገር እንዲሰሩ ነው። ማህበሩ ከተመሰረተ በኋላ የነበረውን የመጀመሪያውን አስር አመት ወርቃማ አመታት በማለት የሚጠሩት ደግሞ አንጋፋዋ ጋዜጠኛ እንዲሁም የማህበሩ የችግር ዘመን የቦርድ ሊቀመንበርና በጎ ፍቃደኛ ሆነው የዘለቁት ጋዜጠኛ ሰሎሜ ደስታ ናቸው። ጥሩ ስልጠና አንድ አመት ምረት የተመሰረተው አስር አመት ወርቃማ ጊዜ ነበር ማለት ነው ይቻላል ብዙ ነገሮችን ያፈራበት ጊዜ ነበረ። በተለያዩ ርዕሰ ጉዳዮች ላይ ስልጠናዎችን ለአባሎቹ ሲሰጥ ነበር። ከሀገር ውስጥም ከሀገር ውጭም ትሬኒንጎችን እንዲያገኙ ያደርግ ነበር። ለሶስተኛ ወገን መስራት ተግባራት ነበሩት። ለምሳሌ መጽሐፍ ማሳተም፣ ስልጠናዎችን ለፓርላማ ሴቶች መስጠት፣ ለእጩ ተወዳዳሪዎች እንደዚሁ ቀስቀሳ እንዴት ማድረግ እንደሚችሉ የኮሚኒኬሽን ክህሎት እስከ መስጠት ድረስ የሄደ ነበር። በህጻናትን ጉዳይ ላይ ኮዶፌቲክስ አውጥቷል። ማለትም የወሲድ ጥቃት ወይም ደግሞ የአካላዊ ጥቃት፣ የተለያዩ ጥቃት የደረሰባቸውን ህጻናት ጉዳይ እንዴት ነው የምንዘገበው በሚል አራተኛ ኢትዮጵያ ሆና ሶስት የአፍሪካ ሀገሮች ጋር በመሆን በኦክ ፋውንዴሽን አማካኝነት ኮዶፌቲክስ አውጥቶ ድርቢት አድርጓል። ይሄ ከአስር ዓመት በፊት የነበሩ ናቸው ዋና ዋና ስራዎቹ ነው ይሄንን የምለው። ህንደኬ የሚል መጽሐፍ ማሳስሟል። ያ ህንደኬ በፊትም አሁንም ያሉ ሞዴል ሊሆኑ የሚችሉ ሴቶች ታሪክ የያዘ ነው። ይሁን እንጂ በ2001 ዓ.ም የበጎ አድራጎት ድርጅቶችና ማህበራት አዋጅ መውጣትን ተከትሎ ተቋሙ 10 በ90 በተሰኘው እርዳታና ድጋፍን የማስተባበር አዋጅ ምክንያትና ለሶስተኛ ወገን መስራት አትችሉም በሚል በመጣ መመሪያ ምክንያት እንቅስቃሴዎቹ ተገድበውና በሞት ሽረት ትግል ውስጥ በመሆን ተከታዮቹን አመታት እንዳሳለፈ ጋዜጠኛ ሰሎሜ ያነሳሉ። እነዚህ ስራ ውስጥ ሲሰራ የነበረ ማህበር በነበረው ህግ ምክንያት ግን ቢሮ ላለመዘጋት ጥረት ተደረገ እንጂ ብዙ ነገሮቹ ተበላሽተውና ሽባ ሆነው ከመጣው የህጉ መሻሻል እና የሀገራዊ ለውጡ ጋር በተያያዘ ከመጡት ሌሎች ድሎች ጋራ የኢትመባ ሴባም እንደገና ማንሰራራት ላይ ነው ያለው። አሁን በጥሩ ትራክ ውስጥ ነው ማለት እንችላለን ግን ለመዘጋት ደርሶ ነበረ። በጣም ብዙ ነገሮች፣ ብዙ ችግሮችን አሳልፈን ነው የበቃ ነው። ሰው የለም ተቀጣሪ ሰው የለም። ግን የቦርድ አባላት በእያንዳንዱ ስራ ውስጥ ከማንዴታችን ውጪ ፕሮጀክት ቀርጸን የቢሮ አስተዳደራዊ ሁኔታዎችንም ህጋዊ አይነት መልክ በያዘ መንገዱ ለማከናወን ጥረን ለአሁን አብቅተነዋል እንጂ በጣም ብዙ መከራዎችን ያየንበት ነበር ማለት ይቻላል። ተመተ ተስፋዬ የስርዓተ ጾታ ባለሙያና የቀድሞ ጋዜጠኛ ናት። ማህበሩ ጋዜጠኝነትን እንድትወድና ለስርዓተ ጾታም ግንዛቤ እንድታዳብር በማድረግ አሁን ላለችበት የስራ ዘርፍ ትልቅ አስተዋጽኦ አበርክቶልኛል ትላለች። ኖርዌይ መንግስት ስፖንሰር የሚያደርገው የኤክስቼንጅ ፕሮግራም ነው። አራት አገሮች ላይ ነበረ ያኔ፣ ኬንያ፣ ታንዛኒያ፣ ዛምቢያ እና ዩጋንዳ ሶፍት ጋዜጠኞች እንቀያየራለን። በዋነኛነት የተጠቀምኩት እሱም ፕሮግራም ነው። በዚህ ማህበር ውስጥ አባል መሆኔ ያኔም እንደገባው ስለነበረ ጋዜጠኝነት ለእኔ የሚሆን ነው የማይሆን ነው የሚለውን ጥርጣሬን ሞር ሲኒየር የሆኑ በጣም በድምፅ የምናውቃቸው በምን የሬዲዮ ሄራልድ ላይ የሚሰሩ ሲኒየር የሆኑ ሰዎች ስለነበሩ ቢሎንግነት እንደዛ አይነት ስሜት ነበረው። ደስ ሲል ነበር። ያኔም አክቲቭ ነበረ። ስለዚህ ሞር ፕሮፌሽኑ የመላመድ የመውደድ ፈጥሮብኛል። ለእኔ ኤክስቼንጅ ፕሮግራሙ ስልጠና አይደለም፣ ስራ ነው። ሴቶችን በተመለከተ ሕጻናትን በተመለከተ ሴት ልጆችን በተመለከተ ሰዎችን በመጠየቅ ብቻ ሳይሆን ሪሰርች በመስራት አሃ የሚል ግንዛቤ ነው ያዝኩት። ያኔ ነው እንግዲህ የስራ ተጾታ ምን ይመስላል በሕጻናት ላይ በሴቶች ላይ የሚለውን በደንብ አዌክ እንዲሆን የመጣሁት። ይህ ማህበር ሴት ጋዜጠኞች የሴቶችና ህጻናቶችን ጉዳይ በመውሰድ በተሻለ እንዲጠይቁና እንዲዘግቡ እንዲሁም ደግሞ እንዲወከሉ በማድረግ ጠንከር ያሉ ሪፖርቶችን እንዲሰሩ የሚጥር ሲሆን ሴት ጋዜጠኞች ራሳቸውን በማብቃት የራስ መተማመናቸውን እንዲያዳበሩ ማድረግም ይጥራል። በቀጣዮቹ ካሉት እቅዶች ውስጥ ከብዙ በጥቂቱን ጋዜጠኛ ሰሎሜ ደስታ እንዲህ አብራርተዋል። እኛ የኛ ተርም እያበቃ ነው ያለው። ይሄ ማለት ማህበሩን በጣም በጉስቁልናው ጊዜ አብረን ቆይተን አሁን እየተነሳሳ ባለበት ሰዓት ነው የሚሄድ አይደለም ያለው። አዲስ ሱፖርት ግን እንዲሰራ፣ እና አብረን እንድንሰራ የምንፈልገው። ለምሳሌ አሁን አንዱ የምናደርገው ነገር ምን ያህል ሴት ጋዜጠኞች አሉ፣ ብሔራዊ ዳታ የለንም። በቁጥር ማወቅ እንፈልጋለን። ምን ስም ነው የሚፈልጉት? መሰልጠን የምንፈልጉት በምንድን ነው? ሚዲያ አካባቢ የምናየው ስፔሻላይዜሽን የሚባል ነገር የለም። በደንብ ተርጸው ለአንድ ነገር ትንታኔ ለመስጠት በጣም ጥቂት በጣም የሚቆጠሩ ናቸው ያሉትና፣ ሴቶች አካባቢ ደግሞ እንዲወጡ ለማድረግ የተለየ ስፔሻላይዜሽን ምን ይፈልጋሉ፣ በተለያዩ መንገዶች የሚደርሱባቸውን ችግሮችን ምንድን ናቸው ብለው እንዲነግሩን ዳታቤዝ ለመስራት ከፕላን ኢንተርናሽናል ጋር ተፈራርመናል። ከታቸው አካላት ምን ማሻሻል ሊያደርጉ ይገባሉ፣ ሚዲያ እና ሴቶችን በተመለከተ የሚሉ ውሳኔዎች ላይ ለመድረስ ወይም ደግሞ ፕሮጀክቶችን በዚሁ ላይ ተመርኩዘን ለመድረስ ይሄ ጥናት እናደርግ ነው። ሌላው ሪያል ፖሊሲውን ማወቅ ራሱ አንድ ነገር ነው። ይህን ምን ያህለዎቹ ናቸው የኤዲቶሪያል ፖሊሲያቸው ላይ የጀንደርን ጉዳይ የራሳዊ ጉዳይ ብለው ወይም እንዲያስቡ እንዲመለከቱ በሚያደርግ መንገድ ተቀምጠዋል። ጀንደር ሴንሴቲቭ እንዲሆኑ የማድረግ ስልጠናዎችን ለሚዲያ ማነጅመንት አካባቢ እንዲሰጥ እንዲችል ለጋዜጠኞችም እንደዚሁ እንዲሰጥ ለማድረግ የሚያስችል እንግዲህ የጥናት ውጤት ለማድረግ እሱም፣ እንዲሁ በእርግጥ አልተፈራረምንም፣ ግን ፕሮፖዛል እንድናቀርብ በሀሳብ ቀርቦልናል። ግሎባል ሚዲያ ሞኒተሪንግ በዚህ በኩል እንረዳችኋለን ብለውናል። የኢትዮጵያ መገናኛ ብዙኃን ባለሙያ ሴቶች ማህበር በተሻሻለው ሕግ መሰረት በድጋሚ ተነቃቅቶ አዳዲስ የቦርድ አባላትን መምረጥ አባላትን ማሰባሰብና እንዲሁም ከተለያዩ ግብረሰናይ ተቋማት ጋር ሴት ጋዜጠኞችን ለማብቃት የመግባቢያ ሰነዶችን በመፈራረም ላይ የሚገኝ ሲሆን በመደበኛና የመደበኛ መገናኛ ብዙኃን ላይ ያሉና እንዲሁም ተጨማሪ የተግባቦት ስራ ላይ የተሰማሩ ባለሙያዎችን በሙሉ በአባልነት እየተቀበለ እንዳለ ልናውቅ ችለናል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቪኦኤ የእሁድ ምሽት መሰናዶ ነው። በማዳመጥ ላይ የምትገኙት አብራችሁን ስለሆናችሁ እናመሰግናለን። ሁለተኛ ያደረግነው ዘገባችን ደግሞ ኢትዮጵያ ውስጥ ከተሞች ነባር መልካቸውን እየቀየሩ ግንባታዎችን እያስተናገዱ ይገኛሉ። ግንባታዎቹም የሀገሪቱን ገጽታም ሆነ የሕዝቦችን አኗኗር በበጎ የመለወጥ አቅማቸው ባይካድም በሚሊዮኖች የሚቆጠሩት በሀገሪቱ ውስጥ ያሉ አካል ጉዳተኞችን ታሳቢ ማድረጋቸውና ምቾትና ፍላጎታቸውን ከግምት ውስጥ ማስገባታቸው ላይ ግን ጥያቄ ይነሳል። ሀብታሙ ስዩም በአካል ጉዳተኞች ጉዳይ ላይ የህግ ባለሙያና ተንታኝ የሆኑትን አቶ ዳኛቸው ቦጋለዋ ኬኔን አነጋግሮ ነበር። ከእንግዳው ጋር ያደረገው ቆይታ እንደሚከተል ይቀርባል። ኢትዮጵያ እንደ ራሷ ህግ ልታስፈጽማቸው ቃል ገብታ ከፈረመቻቸው ዓለም አቀፍ ህጎች አንዱ የመንግስታቱ ድርጅት የአካል ጉዳተኞች መብት ስምምነት ነው። ይህ ስምምነት ደግሞ ከሚያነሳቸው አንኳር ጉዳዮች መካከል አንዱ የተደራሽነት የአክሰስቢሊቲ የተለያዩ አገልግሎቶች፣ ህንፃዎች ለአካል ጉዳተኞች አመቺ በሆነ መንገድ መሰራት አለባቸው የሚለው ድንጋጌ አንዱ ነው። የሰማችኋቸው በአካል ጉዳተኞች ጉዳይ ላይ የህግ ባለሙያና አማካሪ የሆኑትን ለምሽቱ በመረጽነው ርዕሰ ጉዳይ ላይ ሙያዊ ትንታኔያቸውን ሊያጋሩን የፈቀዱትን አቶ ዳኛቸው ቦጋለን ነው። ተደራሽነት ሲሉ እሳቸው ቀደም ብሎ የጠቀሱት ሀሳብ ሰፋ ያለ ይዘት አለው። ምናልባትም ተጨማሪ ማሳያዎች ካስፈለጉ እንሆ ለምሳሌ ከግንኙነት ፋሲሊቲዎች አንጻር መስማት የተሳናቸው፣ አይነ ስውራን፣ አይምሮ እድገት ውስንነት ያለባቸው አካል ጉዳተኞች እንዲሁም የፊዚካል ዲስቢሊቲ የአካል ጉዳት ፊዚካል ዲስቢሊቲ እንደኔ አይነት ለምሳሌ ያለባቸው አካል ጉዳተኞች የተለያዩ አገልግሎቶችን እንደ ማንኛውም ዜጋ በእኩልነት አካል ጉዳት ስላለባቸው ብቻ የማግለያ ምክንያት ሳይሆን እንደ ማንኛውም ዜጋ አመቺ ተደርገው እንዲሰሩላቸው ይጠይቃል። አንቀጽ ዘጠኝ የዓለም አቀፉ የአካል ጉዳተኞች ስምምነት። ከዛ በተጨማሪም ሪዝነብል አኮሞዴሽን የሚባል ኮንሰፕት ደግሞ አለ። ሪዝነብል አኮሞዴሽን ማለት ምክንያታዊ የሆነ ማመቻቸት ማለት ነው። እንደ አካል ጉዳቱ አይነት አንድ ሰው ከዛ ጋር በተያያዘ ሪዝነብል በሆነ መንገድ አስፈላጊው ማመቻቸት እንዲደረግላቸው የሚል ድንጋጌም አለ። ሌላው የዓለም አቀፉ የአካል ጉዳተኞች ሕግ ኮንሰፕት ከዚሁ ጋር የተያያዘ ምንድነው ዩኒቨርሳል ዲዛይን የሚባል ኮንሰፕት ነው። ይሄ በተለይ በአርክቴክቸር ሙያ በስነ ህንፃ ሙያ አንዱ ትልቁ መመሪያቸው ነው። ዩኒቨርሳል ዲዛይን ማለት አንድ ህንፃ ሲገነባ፣ አንድ ግንባታ ሲገነባ፣ መንገዶች ሲገነቡ፣ መዋቅሮች ሲዘረጉ ካል ጉዳተኞች ብቻ ተብሎ ሳይሆን ለሁሉም የህብረተሰብ ክፍል ተደራሽ መሆናቸውን በማረጋገጥ ላይ ተመስርተው ካልተሰሩ ከጥቅማቸው ጉዳታቸው ሊያመዝን ይችላል። በሚሊዮኖች ለሚቆጠሩ ከአካል ጉዳትና ተፈጥሯዊ ውስንነት ጋር የሚኖሩ ዜጎቿን ለማገዝ ኢትዮጵያ የፈረመችው ሕግ አስራ ሁለት ዓመታትን ደፍኗል። እሱን የተከተሉ ደጋፊ ሕጎችም አሉ። ሀገሪቱ በይዘቱ አጓጉ የሆነውን ሕግ ለመተግበር ምን ያክል ተጉዛለች የሚለው ጥያቄ ግን ወጥ መልስ አይገኝለትም። ሌሎች ዝርዝር መብቶችን ትተን የከተሞችን ነባር መልክ እየለወጡ ያሉ አዳዲስ ግንባታዎች አካል ጉዳተኞችን በበቂ ሁኔታ ታሳቢ ያላደረጉም በሚል ትችት ይቀርባል። ኢትዮጵያ በዚህ ረገድ ያለችበትን ደረጃ አቶ ዳኛቸው እንዲገልጹታል። ወደ ኋላ ቀርተናል ማለት ብቻ ትንሽ የሚያንስ ይመስለኛል። ብዙ ግንባታዎች በሚገነቡበት ጊዜ፣ መንገዶች በሚገነቡበት ጊዜ፣ የባቡር ፕሮጀክት ለምሳሌ በሚሰራበት ጊዜ በእርግጥ ለአካል ጉዳተኞች ተደራሽ ለማድረግ ታሳቢ ለማድረግ እንደተሞከረ ሙከራዎች ይታያሉ። ለምሳሌ ራምፖች ዊልቸር ራምፖች የባቡር መስመሮች ላይ ስትሄድ ፕሮጀክቱ ላይ ስትሄድ ለአካል ጉዳተኞች ተብለው ለማመቻቸት የተሞከሩ ነገሮች አሉ። ነገር ግን ጥቅም ላይ ለመዋል እነሱን እጅግ በጣም አስቸጋሪ ነው። ምክንያቱም ተጨማሪ አስፈላጊ የሆኑ ፋሲሊቲዎች ሙሉ በሙሉ ተሟልተው አይገኙም። ስለዚህ ህንፃዎች ተደራሽ አይደሉም። በትምህርት ቤቶች አካባቢ አብዛኛው ትምህርት ቤት፣ አብዛኛው መገልገያ፣ አብዛኛው የጤና ተቋም ለአካል ጉዳተኞች ተደራሽ አይደለም። ነገር ግን ቀደም ሲል እንዳልኩ ከመንግስታቱ ድርጅት የአካል ጉዳተኞች ስምምነት በተጨማሪ በሀገራችን ደግሞ አንድ አዋጅ አለ። አዋጅ ስድስት ሃያ አራት ሁለት ሺህ ዘጠኝ የሚባል አዋጅ አለ። የህንፃ አዋጅ ነው ይሄ። ይሄ አዋጅ ለአካል ጉዳተኞች ብቻ ተብሎ ሳይሆን ማንኛውም ህንጻ በሚገነባበት ጊዜ ማሟላት የሚገባቸው መስፈርቶች ብሎ ከሚያስቀምጣቸው ውስጥ አንዱ ለአካል ጉዳተኞች ተደራሽ መሆን አለባቸው እነዚህ ግንባታዎች የሚል ነው። ስለዚህ አሁን ለምሳሌ በሰፊው የመንግስት ፕሮጀክት አለ። አንድ አርባ ስልሳ ወይም ሀያ ሰማንያ የሚባሉ የኮንዶሚኒየም ፕሮጀክቶች አሉ። ለምሳሌ እነዚህ ፕሮጀክቶች በአብዛኛው የአካል ጉዳተኞች ተጠቃሚዎችን ያገናዘቡ አይደሉም። አንደኛ ቤቶቹ የሚሰጡት ለባለ ዕድሎች ከሶስተኛ ፎቅ ወይም ከሁለተኛ ፎቅ ምናምን በላይ ነው። ፎቆቹ በአብዛኛው ሊፍት የላቸውም፣ ኤሌቬተር የላቸውም። አላቸው እንኳን ቢባል ኤሌቬተር፣ ወደ ኤሌቬተሩ ደግሞ ለመድረስ እጅግ በጣም አስቸጋሪ አመቺ ያሉን ሁኔታዎች ይፈጠራሉ። አንዳንድ ደግሞ የማልፋንክሽን የሚያደርጉ ኤሌቬተሮች በሚኖሩበት ጊዜ ጥገና በአስቸኳይ አይደረግም። ብዙዎቹ ፋሲሊቲዎች ላይ ሊፍቶች በማይሰሩበት ጊዜ ጥገና አይደረግም። እኒህ በወረቀት ላይ የሰፈሩ ህጎች አለመተግበራቸው የሰዎችን ህይወት የነጠቁ ክስተቶች መንስኤ መሆናቸው አልቀረም። ከአሳዛኝ ማሳያዎች መካከል አንዱን ለበርካታ ዓመታት አካል ጉዳተኞችን በሚመለከቱ ጉዳዮች ላይ የህግ ባለሙያና አማካሪ ሆኖ የሰሩት አቶ ዳኛቸው ቦጋለ ያጋሩናል። በቅርቡ አይንክ ከአንድ ዓመት ከሁለት ዓመት በፊት ይመስለኛል። አንድ አይነ ስውር ኢትዮጵያዊ ወደ አንድ መገልገያ በሚሄድበት ወቅት የመንግስት ተቋም ነው። ተቋሙን ለጊዜው ከመጥራት እቆጠባለሁ። ያ ተቋም ሊፍት አለው። ነገር ግን ሊፍቱ ወይ ስራውን አልጀመረም ወይ በጥገና ላይ ነው ያለው። ይህንን የሚያመላክት ምንም ምልክት አልነበረም። ወይ ደግሞ ለዛ ለአይነስውሩ ሊያውቀው በሚገባ መንገድ ኖቲስ ሊያደርገው በሚገባ መንገድ አልተነገረውም። ስለዚህ ያንን ኤሊቬተር ለመጠቀም ከፍቶ ሲገባ እዛ ውስጥ ወድቆ ህይወቱ አልፈዋል። ወዲያውኑ ህይወቱ ያለፈው ይሄ በጣም የቀረበ ጊዜ ትዝታ ነው። ከስድስት ዓመታት በፊት ገደማ የመንግስታቱ ድርጅት የህፃናት አድን ድርጅት ዩኒሴፍ ኢትዮጵያ ውስጥ ወደ ስምንት ሚሊዮን የሚጠጉ አካል ጉዳተኞችና ተፈጥሯዊ ውስንነት ያለባቸው ሰዎች ስለመኖራቸው በአንደኛው ሰነዱ ላይ ጠቅሷል። የፈረመቻቸው ዓለም አቀፍ ህጎችና ያወጣቻቸው ሀገራዊ ህጎች ይህም ብዛት ያለው ማህበረሰብ ህይወት በመቀየር ረገድ ከፍ ያለ ሚና ያለው መሆኑን የተገነዘበች የምትመስለው ኢትዮጵያ ህግጋቱን ለማስፈጸም ምን ከለከላት ብለው መጠየቅ አይቀሬ ነው። ዋነኛ መልሱ የሚመስለኝ የአካል ጉዳተኞች ተሳትፎ በተለይ በውሳኔ ሰጪነት ሚና ላይ ያላቸው ተሳትፎ እጅግ በጣም ዝቅተኛ በመሆኑ ነው። አካል ጉዳተኞች ህጎች ሲረቀቁ፣ ፖሊሲዎች ሲረቀቁ ተሳትፏቸው እንዲሁ ተሳተፉ ለማለት ያህል ብቻ እነሱን የመጋበዝ ነገር ሊኖር ይችላል። ነገር ግን በዋነኝነት በውሳኔ ሰጪ አካላት ውስጥ እንዲሁም ክትትልና ግምገማ ማድረግ ባለባቸው የመንግስት አካላት ውስጥ የአካል ጉዳተኞች ተሳትፎ የራሳቸው የአካል ጉዳተኞች ተሳትፎ በቂ አይደለም። ለምሳሌ የአካል ጉዳተኞችን ጉዳይ የሚመለከተው የመንግስት አካል በአካል ጉዳተኛ ነው መመራት ያለበት። ምክንያቱም ከአካል ጉዳተኛው በላይ ስለዚህ ጉዳይ ሊያቅ የሚችል ሰው ብዙ የለም። ስለዚህ ኳሊፋይድ የሆኑ ብቃት ያላቸው በጣም ብዙ አካል ጉዳተኞች ባሉበት ሀገር በአመራር ቦታ ላይ በዚህ ጉዳይ ላይ በኃላፊነት ቦታ ላይ የሚቀመጡ ሰዎች ግን ምንም አይነት የአካል ጉዳተኝነት ልምዱም የሌላቸው የህይወት ልምዱ የሌላቸው በዛ ዙሪያ ላይ ዳይሬክት የሆነ ኤክስፒሪየንስ የሌላቸው ሲሆን ይታያል። ይሄ ነባራዊ ሀቅ ነው፣ በማስረጃ ተደግፎ ሊቀርብ የሚችል ነባራዊ ሀቅ ነው። ስለዚህ ውሳኔ ሰጪ ላይ ከሌለ አንድ የህብረት ሰብ ክፍል ያንን የህብረተሰብ ክፍል የሚመለከቱ ጉዳዮች ተፈጻሚነታቸው እጅግ በጣም ያነሰ ነው ማለት ነው። ስለዚህ ትርጉም ያለው ተሳትፎ አለመኖሩ ዋነኛ ተግዳሮት ነው ብዬ ማስበው ኢትዮጵያ በተፈጥሯዊና ሰው ሰራሽ ምክንያቶች ለአካል ጉዳት የሚዳረጉ ዜጎቿ ቁጥር ቀላል የሚባል አይደለም። በሀገሪቱ የተለያዩ ስፍራዎች የተበራከቱት ግጭቶች፣ ጦርነት ብሎም ከአፍሪካ ከቀዳሚዎቹ መካከል የሚያደርጋት የትራፊክ አደጋ በቀጣይ ዓመታት ከአካል ጉዳት ጋር የሚኖሩ ዜጎችን ቁጥር ይጨምራሉ ተብሎ ይጠበቃል ይጠይቃል። የኒህ ማህበረሰብ ክፍሎችን ጥያቄዎችና ፈላጎቶች ለማሟላት ወደ መፍትሔ ከሚያደርሷት መላዎች መካከል አንዱን አቶ ዳኛቸው አጋር ትውናል። እነዚህ የአካል ጉዳት መንስኤዎች ባሉበት ሀገር እና የአካል ጉዳት ቁጥር እየጨመረ በሚሄድበት ሀገር የአካል ጉዳተኞችን ጉዳይ ገለል ማድረጉ ወይም በውሳኔ ሰጪነት ሚና ላይ ቀጥተኛ ተሳትፎ እንዲኖራቸው አለማድረግ ዞሮ ዞሮ የሚጎዳው ሀገርን ነው። እንደሚታወቀው ሊቭ ኖ ዋን ቢሃይንድ የሚባል ፕሪንሲፕል አለ። አሁን በዓለማችን ላይ የተወሰኑ የህብረተሰብ ክፍሎችን ትቶ መራመድ ለመሄድ መሞከር ዞሮ ዞሮ በጠቅላላው የሚጎዳው ሀገርን ጭምር ነውና በአካል ጉዳተኞች አቅም ማመን ያስፈልጋል። ማየት አይቶ ከዛ በኋላ ገምግሞ ሌሎች ሀገራት እንዳደረጉት ብዙ አካል ጉዳተኞች ራሳቸውን ፕሩቭ አድርገው ሀገራቸው ያገለገሉ እያገለገሉ ነው። ያ እዚቻ እዚህ ሀገር ውስጥ ኢትዮጵያ ውስጥ ደረግ ይገባዋል ባይ ነኝ። አድማጮች በተያያዥ ጉዳዮች ላይ ተጨማሪ ሀሳቦችን ካካተቱ ሌሎች መሰናዶቻችን ጋር መመለሳችን አይቀሬ ነው። ለዛሬው ግን ሞይ ማብራሪያቸውና እይታቸውን ያጋሩንን በአካል ጉዳተኞች ጉዳይ ላይ የህግ ባለሙያና አማካሪ የሆኑትን አቶ ዳኛቸው ቦጋለን በእናንተ ስም አመሰግናለሁ። ሀብታሙ ስዩም ነኝ። ዋሽንግተን ዲሲ ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ ይቀጥላል። የዲያስፖራዎች ወደ ሀገር ቤት ጥሪን ተቀብለው ወደ ድሬዳዋ ከተማ የተመለሱ የድሬዳዋ ተወላጆች በውጭ የሚኖሩ ወዳጆቻቸውን እና የድሬዳዋ ነዋሪዎችን በማስተባበር የኩላሊት ጥበት ወይም ዳያለስስ ማሽን ለመግዛት የሚያስችል ገንዘብ አሰባስበዋል። በስፖርትና በበጎ ፈቃድ እንቅስቃሴያቸው በፊትም የሚታወቁት እነዚህ የከተማው ተወላጅ ዲያስፖራዎች ቃል የተገባውን ጨምሮ 17 ሚሊዮን ብር ማሰባሰብ እንደቻሉ ነው የሚናገሩት። አዲስ ቸኮል ተጨማሪ ማር ያለው ከሰሞኑ በድሬዳዋ ራስ ሆቴል አስር ሺ ብር ዋጋ ያለው የክብር እራት ተዘጋጅቶ በመቶዎች የሚቆጠሩ የከተማ ኗሪዎች እያንዳንዳቸው አስር ሺ እና ከዚያ በላይ በመክፈል ወይም ሌሎች ከፍለውላቸው ታድመው ነበር። በፈቃደኝነት እስከ መቶ ሺ ብር ከፍለው የገቡም ነበሩበት። አላማው ለኩላሊት እጥበት ወይም ዲያሊሲስ ማሽን መግዣ የሚሆን ገንዘብ ማሰባሰብ ሲሆን በዚህ የክብር እራት በጨረታ እና በማህበራዊ ሚዲያ የዶላር ገቢ ማሰባሰቢያ ወይም ጎፈንድሚ በማካሄድ ከአምስት ሚሊዮን ብር በላይ ገንዘብ ተሰብስቧል። አሁን ድረስም ካልተጠናቀቀው የዚህ ገንዘብ ማሰባሰብ ጀርባ ነዋሪነታቸው በውጭ የሆኑ የድሬዳዋ ተወላጆች የአንበሳውን ድርሻ ይወስዳሉ። የኩላሊት እጥበት ማሽን የመግዛቱ ሐሳብ እንዴት እንደተጀመረ ና አሁን ያለበት ደረጃ እንደደረሰ አቶ ወገነ ወሰን ይናገራል። ባለፈው ጦርነት ላይ በወሎ ተፈናቃዮች ላይ አንድ ስራ ሰርቼ ነበር ከድሬዳዋሾች ጋር እኔ ዛ ሆኜ እዚህ በቢንያም ና በአቡኪያ አንድ ለወሎ ተፈናቃዮች ጥሩ እንቅስቃሴ አርግተን ነበረና ከ25 ሚሊዮን ብር በላይ የተገመተ ንብረት በዱቄትና በተለያየ ቁሳቁሶች ነገሮች የተሳካ ስራ ሰራን። በክቡር ከንቲባ ከድር ጀዋር በኩል ደግሞ የትራንስፖርት ድጋፍ ተደረገልንና ና በጥሩ ሁኔታ ያንን አሳክተን ተመለስን። ከድር ጀዋር ቀጣይ ድሬዳዎች የምንፈልገው ድሬዳዋ ላይ ዳያሲስ ማሽን የለም የሚል ሀሳብ አቀረበልኝ። ይሄን ሀሳብ ከሱ እንደተቀበልኩኝ በቃ ከድሮ አደርገዋለሁ ብዬ ቃል ገባሁለት። እሱ ከነገረ ተነጋገርን በኋላ እንቅልፍ አልነበረኝ። እውነት ለመናገር በተለያየ ሰዎች ላይ እደውል ነበረ፣ አብረን እንሰራለን እያልኩኝ። ጓደኛችንም ወንድማችን ቻይኒስቶ ለንደን አለ ሚጣድሬ አጠገቤ ያለችዋ አለች ጓደኛዬ። እሷንም ነገርኳት። እዚህ እነ አብዶ አሉ፣ እነ ኑኑሽ አሉ፣ እነ ቢንያም አሉ፣ እነ እንድሪያስ፣ እነ ይትባረክ አብዛኛዎቹን ቴክስት አረኩላቸው። በጎ ምላሽ አገኘው። በቀድሞ የብሔራዊ ቡድን ግብ ጠባቂ ተካበዘ ወደ በሚመራው የድሬዳዋ ልጆች ና ወዳጆች አለም አቀፍ ማህበር አባል የሆነችው ና ከወገኔ ጋር በማህበራዊ ሚዲያዎች እየተገናኘች መረጃ በመለዋወጥ ጉዳዩን ከመጀመሪያው ጀምሮ ስትደግፍ የነበረችው አደላሽ ክፍሌ ወይም በቅጽል ስሟ ሚጣ በዚህ ሂደት ስለ ነበራት ሚና እንዲት አስረዳለች። እኔ በዚህ በበጎ አድራጎት ስሳተፍ በጣም ረጅም ዓመት ነው ያለኝ። ከሀገር ከወጣው ጀምሮ ያለን ከመርዳት ዞር ያላለን ነን። በማስተባበሩም ድሬዳዋ ማንኛውም ነገር በሚደርስባት ወቅት ላይ ሶሻል ሚዲያ ላይም ባለን ተሳትፎ ሁሉ ጊዜ ከጎናለን። ድሬን ብንርቃትም በውስጣችን ናት እንደማለት ያህል ነው የድሬዳዋ ልጆችና ወዳጆች ማህበር ላይ ለአራት አመት በላይ አባል ነኝ። እዛ ላይ ና ወደ ሌላ ስመጣ ብዙውን ተናግሮታል። እኔ ጋም ደውሎ ወገኔ ነው ሚጣ እንደዚያ አይነት ጥያቄዎች ካስተዳደራችን መጥቷል። ና ይሄን ነገር እንሰራዋለን እንወጠዋለን ብለን በጣም ብዙ ሰዓት እናወራለን። ና ወገኔ በዛ መሀል ውስጥ እንግዲህ ከእንግሊዝም ከአሜሪካንም ከፈረንሳይን ያለሁት በስልክ ነው ሁሉን ነገር የምንጨርሰው ወደ እነ ቻይኒስቶ ተበተነ? ሰዎችን የመሰብሰብ ነገሮች አረግን። እሱ ፕሮፖዛሉን ካቀረበ በኋላ ላቶ ከድርጅር በኢሜይል ላከላቸው ይህንን የምታሻሽሉበት ሁኔታ አለ እንዳለውም የድሬዳዋ ልጆችና ወዳጆች ማህበር ላይ ጆይን አድርጎ ሀሳቡን ገለጸ። ሁሉን ነገር በሚሰራበት ሰዓት ላይ የድሬዳዋ ልጆችን ነው የሚያማክረው እንዳለ በቃ ከከሌ የሚያለው ሳይሆን ሁሉን የሚያማክር ና መሰራት እንዳለበት ለከተማችን ጠቃሚ እንደሆነ አሰብንበት ኢነርጃችንን ሁሉ ጨርሰን እኔም በእኔ በኩል የድሬዳዋን ይሳተፋሉ፣ ይሄንን ያደረጋሉ የሚሉትን ግሩፕ ፈጥረን ሜሴንጀር ላይ መሳተፍ ጀመርን እና በዛ መሀል እኔ ዶልን በጣም ላመሰግናትና ይሄንን ሀሳብ አምጥቼላት ይሄ እዚህ ላይ ብትሰሪ ከኛ ጋር ብዬ ጥሪ ሲያቀርብላት እውነት በደስታ ነው ሀሳቧን የገለጸችው። ዶል ኡመር ከራሷ 5 ሺህ ዶላር በማውጣት የዶላር እርዳታ ማሰባሰቢያ ጎፈንድሜ አካውንት በመክፈት እስካሁን ባለው ከ26 ሺህ ዶላር በላይ ማሰባሰብ ችላለች። የድጋፍ ማሰባሰቡን ሂደት ደግሞ በማህበራዊ ሚዲያ በዋናነት አሸናፊ ተሻገር ወይም በቅጽል ስሙ ቻይኒስቱ ሲያስተባብር የቆየ ሲሆን ከሀገር ውስጥና ከውጭም በርካቶች የዚህ ድጋፍ ማሰባሰብ ሂደት ቅን ተባባሪ ነበሩ። የዚህ ሁሉ ርብርብ ውጤት ከሁለት ሳምንት ባነሰ ጊዜ ውስጥ የክብር ራት እንዲያዘጋጁ የድሬዳዋ ወዳጆችና ተወላጆች በስፋት አላማውን እንዲደግፉና የክብር ራቱ የተካሄደ ቀን ምሽት እንዲተዳደሩ አራት ነጥብ አንድ ሚሊዮን ብር በጥሬ ገንዘብ እንዲያስተረክቡ አስችሏቸዋል። ቡና ለህዝብ የተሰበሰበ ብር ነው። ይሄ ከህዝብ የተሰበሰበ አራት ሚሊዮን አንድ መቶ ሰላሳ ሺህ ብር ስድስት መቶ ሀምሳ ላል ክቡር ከንቲባው ደግሞ ይረከባሉ ማለት ነው። ተረክቧል። ክቡር ከንቲባው ሞቅ ያለ ሞራል በገቢ ማሰባሰቡ ሂደት የላቀ ሚና ለነበራቸውም የድሬሮ አስተዳደር ምስጋናውን ገልጿል። በዚያው ምሽት ወጣት ልማጅ ማህመድ ለዚሁ ዓላማ ያዘጋጀው የግድግዳ ሰዓት ለጨረታ ቀርቦ አራት መቶ ሺህ ብር ገቢያ ሲያስገኝ የናሽናል ሲሚንቶ ስራ አስኪያጅ በበኩላቸው አስራ ሁለት ሚሊዮን ብር የሚገመት የኩላሊት እጥበት መሳሪያ ግዢ ከነ ሙሉ መለዋወጫው ና ግብአቱ ገዝቶ ለማቅረብ ቃል ገብተዋል ያወሰን ነው በናሽናል ሲሚንቶ ቦርድ ሊቀመንበር በዶክተር ብዙ አየሁ አየውስም ና በመላው የናሽናል ሲሚንቶ ሰራተኞች ስ ም አንድ የዳያሊሲስ ማሽን ሙሉ ወጪውን እስከነቀ እናስከነቁ ቁሳቁስም ለማበረከት ወስነናል። ወደፊትም ሁሉም ጊዜ ከድሬዳዋ ከተማ ጎን መሆናችንን በዚህ አጋጣሚ ለማብሰብ እወዳለሁ። አመሰግናለሁ። የኩላሊት እጥበት ወይም ዲያሊሲስ ማሽኑን የመግዛት ሀሳብ ያመነጩት ከንቲባ ከድር ጀዋር። ሌሎች ግለሰቦችም ለዚህ ዓላማ ቃል ገብተውላቸው ነበር። እስካሁን በጎፈንድሚ የተሰበሰበውን ከ26 ሺ ዶላር በላይ ገንዘብና ሶስት አካላት ለከንቲባ ከድር ጀዋር ቃል የገቡትን ሁለት ሚሊዮን የሚሆን ብር ሳይጨምር በጥሬ ገንዘብ ከአምስት ሚሊዮን ብር በላይ ገቢ ሆኗል። ሂደቱ ሲጠናቀቅ ደግሞ የናሽናል ሲሚንቶ አክሲዮን ማህበር ሊገዛ ቃል የገባውን ጨምሮ ድሬዳዋ በተመጣጣኝ ዋጋ ለህሙማን አገልግሎት የሚሰጡ ሁለት የዲያሊሲስ ማሽኖች ይኖራታል ተብሎ ይጠበቃል። ይህንን ሂደት ተከታትለው ውጤቱን ድጋፍ ላደረጉ የድሬዳዋ ልጆችና ወዳጆች እንደሚያስታውቁ አስተባባሪዎቹ ይገልጻሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አድማጮቻችን ከኛ ጋር ስለነበራችሁ እያመሰገንን የእሁድ ምሽት መሰናዷችንን እዚህ ላይ ፈጸምን በንጎ ምሽት በመደበኛው መርሃ ግብራችን እንገናኝ እያለን የምንሰናበታችሁ ኤደን ገረመው በመስተንግዶ ኤልያስ አስማረ በድምፅ ቅንብሩ ሰለሞን አባተ በአርቶቶ ከመላዊ አሜሪካ ድምፅ ባለሙያዎች ጋር በመሆኑ ነው ደናደሩ We'll